የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ መስከረም 16 2012 ዓመተ ምህረት ነው። ለክርስትና እምነት ተከታዮች እንኳን ለመስቀል ባህል በሰላም አደረሳችሁ። አብራችሁን ካመሻችሁ ከምትሰሟችሁ ጥንቅሮች መካከል በወጣቶች ዘንድ የመተጫጫና የመተዋወቂያ በዓል የሆነውን የመተከል ዞን የመስቀል በዓል አከባበር እናስቃኛችኋለን። ሌሊት ሁለት ሰዓት አካባቢ ላይ ነው የሚገናኙት። ዮሆ ዮሆም ጋ እያሉ ይዘፍናሉ ማለት ነው። ከዛ ወደ ሶስት ሰዓት አካባቢ እንደሆነ ምድረጎረብሳ ይሞላል ማለት ነው። እዛ ሌሊት ማለት አቶ ኩመራ ነጋሳ ናቸው የመስቀል በዓልን ትውፊታዊ ዳራ ያስቃኙናል በሌላ ዜና በቅርቡ በአዲስ አበባ የ10 ሚሊዮን ዶላር ሎተሪ አሸናፊ የነበረውን ሚካኤል አጽባ ገብሩን ገድለዋል የተባሉትን ጨምሮ ተጠርጣሪዎችና ህገ ወጥ መሳሪያዎችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን አስታውቋል እነዚህ ተጠርጣሪዎቹ በሶስተኛው ቀን ሌላ ወንጀል ለመፈጸም በሌላ ቦታ ሲንቀሳቀሱ በህብረተሰቡ እችል መያዘው የፖሊስ ኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ናቸው። ዝርዝሩ በምሽቱ ይሰማል። ከእነዚህም በተጨማሪ ወደ ኪነ ጥበቡ ዓለም የሚወስዱ መሰናዶዎችን ጨምሮ ሌሎች ጥንቅሮችንም ሰንቀናል። የሙዚቃ አፍታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ። እኔ ደግሞ ኤደን ገረመው። ቅድሚያ አጫጭር ዜናዎች እናሰማቸዋለን። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን። ከዜናዎቹ ጋር ተመልሰን መጥተናል። በቤኒሻንጉል ጉምዝ መተከል ዞን ወንበራ የሚኖሩ ዜጎች ዘንድ የመስቀል በዓል በልዩ ሁኔታ እንደሚከበር ተገለጸ። የወረዳው አገር ሽማግሌዎች እንዳሉት በዓሉን ለማክበር ሁለት ወር ሲቀረ ነው ቅድመ ዝግጅቱ የሚጀመረው። ወጣቶች የሚያከናውኑት ባህላዊ ጭፈራዎች ደግሞ ድምቀትን ይሰጡታል ተብሏል። ክብረ በዓሉም ከሶስት ቀን እስከ አንድ ሳምንት እስከ ሳምንት ይቀጥላል ሲሉ የአገር ሽማግሌዎቹ ይናገራሉ። ዘገባውን ያደረሰና ኮር መልከ ነው። በሌላ በኩል በድሬዳዋ የተለያዩ የሃይማኖት መሪዎችና ባለስልጣናት የመስቀል ደበራ የሚከበርበትን የድሬዳዋ ለጋህርን በህብረት ማጽዳታቸው ታውቋል። የድሬዳዋ ዘጋቢያችን አዲስ ቸኮል ይህንንም አድርሰኗል። አድማጮች፣ የእነዚህም ዘገባዎች በምሽት በዋናው የቪኦኤ ፕሮግራም ላይ ታገኛቸዋላችሁ። የሱዳን መንግስት ፈጥኖ ደራሽ ኃይሎች ወደ ሊቢያ አቋርጠው ሊገቡ የሞከሩ በርካታ ሱዳናውያንን ጨምሮ አንድ መቶ ሰላሳ ስምንት አፍሪካውያን ይዘናል ሲሉ አስታወቁ። ፈጥኖ ደራሽና ድጋፍ ኃይሎች ተብሎ የሚጠራው ሰራዊት አባላት ሱዳንን፣ ቻድና ሊቢያን በሚያዋስነው በረሃ ላይ ካሰሯቸው መካከል ኢትዮጵያውያንና የቻድ ሰዎች እንዳሉባቸው ነው የተነገረው። ረቡ ዕለት ኃይሎቹ ጋዜጠኞችን ከካርቱም መቶ ኪሎ ሜትር ርቀት ላይ ወደምትገኘው ጉዝ አብዱሎ የተባለ የበረሃ አካባቢ ወስደው አንዳንዶቹ የተያያዙት አፍሪካውያን ያሉበትን ቦታ አሳይተዋቸዋል። አዣንስ ፍራንስ ፕሬስ ባጠናቀረው ዘገባ መሰረት ኃይሎቹ የሊቢያ ሕገ ወጥ አሸጋጋሪ ሰዎቹን የሚያጓጉዙባቸውን ስድስት መኪናዎችን ወርሰዋል። ሱዳን ፍልሰተኞችን ከምስራቅና ከምዕራብ አፍሪካ ወደ ሜዲትራኒያን ባህርና ወደ አውሮፓ የሚጓዙበት ዋና መስመር ላይ ስትሆን በየዓመቱም በሺዎች የሚቆጠሩ አፍሪካውያን አውሮፓ ለመግባት በሱዳን በኩል ለማቋረጥ ይሞክራሉ። ዩናይትድ ስቴትስ የዩናይትድ ስቴትስ ኃይሎች ትላንት ሐሙስ ሙርዙክ የምትባል የደቡባዊ ምዕራብ ሊቢያ ከተማ ላይ የአየር ጥቃት አድርሰው አስራ ሰባት የእስላማዊ መንግስት ቡድን ተዋጊዎችን መግደላቸውን የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም ገለጸ። ቀደም ሲል ቪኦኤ የዩናይትድ ስቴትስ ኃይሎች በአይኤስ ኃይሎች ላይ ባደረሱት አጸፋ ጥቃት ከአስር በላይ ተዋጊዎችን ገድለዋል ሲል ያወጣውን ዘገባ አፍሪኮም አረጋግጧል። የዩናይትድ ስቴትስ ኃይሎች እዚያች ከተማ ውስጥ በሽብርተኛ ቡድን ላይ ጥቃት ሲያደርሱ ይሄ ሶስተኛ ጊዜ መሆኑ ነው። ማክሰኞ እለት በተካሄደው የአየር ጥቃት አስራ አንድ ባለፈው ሳምንት ደግሞ ስምንት ታጣቂዎች እንደተገደሉ ነው አፍሪካውን ጨምሮ ያስታወቀው። ጥቃቶቹ አሸባሪዎችን መቀጣጫ ለማሳጣት ከሊቢያ የብሔራዊ መግባባት መንግስት ጋር በትብብር ማካሄዱን ጨምሮም አስታውቋል። አድማጮች፣ ለሰዓቱ የያዝነላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። የአዲሱ ትውልድ ድምፅ ጋቢና ቪኦኤ ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። በመላ ኢትዮጵያ በሚኖሩ የክርስትና እምነት ተከታዮች ዘንድ በነገ እለት የመስቀል በዓል ይከበራል። ዛሬ በዋዜማው በተለያዩ የሀገሪቱ ክፍሎች ሃይማኖታዊው የደመራ ስነ ስርዓት ተካሂደዋል። ይህ ባህል ከሃይማኖታዊ ዳራው ተሻግሮ ማህበራዊ ፋይዳውም ከፍ ያለ ነው። በዜና ወጃችን ቀደም ብለን እንደጠቀስንላችሁ የዚህ ባህል ሰሞን እንደ መታዋወቂያ ስለሚጠቀሙበት የመተከል ዞን ወጣቶች የሚናገር ቀጣዩን ዘገባ እናስደምጣችኋለን። አብራችሁን ቆዩ። መተከል ዞን ወንበራ በሚኖሩ በተለይ በወጣቶች ዘንድ የመስቀል በዓል ልዩ ስፍራ እንደሚሰጠው ይናገራሉ የአገር ሽማግሌ የሆኑት መምህር ኩመራ ነጋሳ። ሁለት ወርና ከዛ ቀደም ብለው ኮረና በሚል ችና ወንዶች በጋራ እየተገናኙ ቅዳሜ ቅዳሜ ከሰዓት ማታ ማታ ላይ የጭፈራ ፕሮግራም እያዘጋጁ መስቀል ደረሰ መስቀል የዘንድሮ መስቀል የሰላም መስቀል እያሉ እየዘመሩ ደርሳሉ። ባህላዊ ነው እንግዲህ ተወርሶ የመጣ በዓል ነው። የሚመጣው ቅዳሜ የእክሊት ቤት ኮረና አለ ይባልና ይጠራል። ከዛ ለሌት ሁለት ሰዓት አካባቢ ላይ ነው የሚገናኙት። ዮሆ ዮሆንገ እያሉ ይዘፍራሉ ማለት ነው። ከዛ ወደ ሶስት ሰዓት አካባቢ እንደሆነ ምድረ ጎረምሳ ይሞላል ማለት ነው እዛ ሌሊት ማለት እዛ ሲጨፍሩ ያድራሉ። እንደዚህ እንደዚህ የሆነ መስቀል መድረሱን የሚያሳይ ማለት ነው። በልጅነት ህጻኑ የማስታውሰው ምንድን ነው የአክስቴ ኮረናውን ትጠራና እኔ ተኝቻለሁ። ኮረና ዘፈኑ ሲጀመር ጠዋት ስነቃ፣ ትናንት የነበረ ሳር ተደቅድቆ እንዳል እንዳልነበረው ነው እናገኘዋለን ማለት ባህላዊ ጭፈራው ሁሌም ማታ ማታ ይካሄዳል ያሉት መምህር ኩመራ በተለይ ለወጣቶች ደግሞ የመተያያና መታወቂያ ቦታም ስለሚሆን እዛው ተዋውቀው እስከ ትዳር አብረው የዘለቁ ብዙ ናቸው ብለዋል። ከሚጨፈሩ ጭፈራዎች መካከል አንዱን የወንበራ ወጣቶች እንደሚከተለው በጥቂቱ ያስደምጡናል። በመስቀል ዋዜማ ማለትም መስከረም አስራ ስድስት ላይ ወጣቶች ለደመራ የሚሆን እንጨት ያዘጋጃሉ። በደመራ ወቅት ስለሚከናወነው ተግባርም መምህር ኩመራ እንዲያስረዳሉ። ሶስት አይነት ዛፍ ነው። አንደኛው ቅላባ ሁለት ይቆረጣል። አበይ ይባላል። በኦሮምኛ አበይ ነባዳ የሚል ምርቃት ነው። ሁለተኛ በከኒሳ የሚል ነው። ያ በአማርኛ ብሳና ይባላል። አስኳር ደግሞ የሚባል አለ። ቃዊ ይሰንላለን። ብሳና ሁለት፣ ክላባ ሁለት እና አስኳር አንድ ማለት ነው። አምስት የገዳ ስርዓት ውስጥም አምስት ነው ማለት ነው። ቅርፊቱን አውጥተው ያዘጋጃል። አስራ ስድስት ዳመራ ቀን ጠዋት ሁሉም ወጣት ይወጣና ለየቤቱ፣ እያንዳንዱ ማሳ ውስጥ እርጥፍ እንጨት ሆኖ ቀጫጭን እንጨቶችን ይቆርጥና መሀል ላይ ቅርፊቱን ያወጣል። ከላይ ከላይ ደግሞ እንት ቅጠሉ እንዳለ ይቀራል። አንዳንዱ ማሳ ውስጥ አመት አመት አድርሰን ልካን ነጋን ነው ያችስ እያለ የከብት በረት ውስጥ ይተክላል። በር አካባቢ ደገፍ ደገፍ እያደርጋል ማለት ሁለት ሁለት እያደረገ ከዛ ወደ ማታ አካባቢ እያንዳንዱ አባወራ በሰፈሩ ውስጥ ይከጣጠራሉ። ለታላቅ ቅድሚያ፣ ለታናሽ ደግሞ መጨረሻ ላይ መጀመሪያ የታላቅ ቤት ሂዶ ይዳምራሉ። ሁለተኛ ቀጥሎ የተወለደው በዕድሜ ከፋፍለው እንደዚህ ይህንን የተቆረጠውን አምስቱን እንጨት ወጋ ጋር ንቆይ ገና አመቱን የሰላም አድርገን የዘራ ነውን በሰላም አስበላን እያሉ እየጸለዩ የሚታረድም ካለ አርደው። አንጮቴ በሶስት አይነት ይዘጋጃል። አንደኛው ተፈጭጦ እንደ ወጥ ይዘጋጃል። ሁለተኛው ደግሞ ይከታተፍና እንደ በማንኪያ የሚበላ አይነት ያዘጋጃሉ። በሶስተኛ ደረጃ ደግሞ እንዳለ እንደ ድንች ይዘጋጅና አንጮቴውን እየተጠቀሙ አጠንክረን አመት አመት አድርሰን እያሉ ይዳምራሉ ማለት ነው። በዛም ምሽት እንደዚህ የዞሩ ይጠጣሉ፣ አብረው ይጫወታሉ። አመትባል ነው ይላሉ። ጭፈራው እንደ ደራ ያድርና ሌሊት አስር ሰዓት ሲሆን ደመራውን ለማብራት ችቦ ይዘው በችቦ ብርሃን እየተመሩ ወደ ተዘጋጀው ስፍራ ያመራሉ። ስለሚከናወን ሌላም ስርዓት ሌላኛው የሀገር ሽማግሌ አቶ እስራኤል አበራ ነግረውኛል። ቄሮች ስለ ጀግንነት የሚያወሳ ጌተሬ የሚባል ጭፈራ ይጨፍራሉ። ይህ ደግሞ ሌሎች ቄሮች መጥተው እንዲቀላቅሏቸው ያነሳሳቸዋል። እንዲህ እያሉም ይጨፍራሉ። እንዲህ እያሉ ይጨፍራሉ። ጭንቦ አመት አመት ያደርሰን ፈጣሪ፣ ጉርብትናችንን፣ አንድነታችንን ያጠናክርልን እንዲሁ እንደ ብርሃን ያብራን ግንባራችንን የአንበሳ ያድርግልን ገዳችን የሰላም የጤና ይሆንልን ብለው ይመርቃሉ። ተበላ ተጠጣ፣ አቧራው እስኪጨስም ተጨፈረ። ይህ ሁሉ ሆኖ አንድም ወደ ቤት የሚመለስ ወጣት አይኖርም። በድሮ አጠራሩ ሳርዶ፣ አሁን ደግሞ ደብረ ዘይት ወደሚባለው ከፍ ያለው ስፍራ ይሄዳሉ እንጂ ጌተር የሚባለውን ጭፈራም ይጨፍራሉ። በዓመቱ ውስጥ ያላገባ ወንድ ልጃገረድን አቅፎ የሚሄድበት ጊዜ ቢኖር በዚሁ የመስቀል ክብረ በዓል ቀናት ብቻ ነው። ከዛ በኋላ ቢያምረው እንኳ አይደግመውም ይላሉ መምህር ኩመራ። ራ ገባ ተብሎ የሚጠራለት ኮራ ሀርቦም ይባላል። አንዳንዴ አልፎ አልፎ ከቀበሌ ከጎጥ እየተሰበሰበ በቡድን ጌተር እየዘፈነ አመቱን እየመረቀ ሴቶችን እያሞገሰ እየዘፈነ በቆፕ ጌተር እየዘፈነ ወደ ኮራ ይሄዳል ማለት። እዛ በጣም ኃይለኛ ጭፈና ይከናወናል። ከተለያዩ ቀበሌዎች የመጡት ሴቶችን ጎረምሶች ይተዋወቃሉ። በዚህ አቀበታም የሚተዋውቁ የሚጋቡ በጣም ብዙ አሉ። ማለት የደረሱ ሴቶችና ወንዶች መተቃቀፍ፣ መተያየት እዛን ቀን ግን ይፈቀዳል። ተቃቅፎ ይመጣሉ ይመልሱ ቀልሰው ይዘፍናሉ። ከዛ ሲመለሱ ተቃቅፎ መምጣት ይችላለ። መተቃቀፍ ብቻ ነው። ሌላም ነገር አለ። ከንፈር ወዳጅ ድንጎም ሊካሄድ ይችላል። ነገር ግን ከዚህ የዘለለ ነገር አይኖርም። ምክንያቱም ሴት ልጅ በክብሯ ነው መዳት ማግባት ያለባት። በክብሯ ካላገባት በሰርጓ ጊዜ በጣም ነው የምትዋረደው በኛ አካባቢ። ስለዚህ ያ ውርደት እንዳይመጣ ወንዱም ጥንቃቄ ያደርጋል፣ እሷም ጥንቃቄ ታደርጋለች ማለት ነው በኦንበራ እንዲህ አይነት ደማቅ ሁኔታ የሚጀመረው የመስቀል በዓል አከባበር እየተበላ እየተጠጣ እየተዘፈነ እየተጨፈረና ቀጣዩ ዓመት የሰላም፣ የፍቅር፣ የደስታ፣ የብልጽግናና የተላ እንዲሆን በሽማግሌዎች ምርቃት ታጅቦ ከሶስት ቀናት እስከ አንድ ሳምንት ይቀጥላልም ብለዋል። መልካም በዓል ለአሜሪካ ድምፅ ናኮር መልካ ታምቦ እያዳመጣችሁ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባና አምራ ምራ ከካናዳ ወደ ኢትዮጵያ ቀናውን የሎተሪ አሸናፊ ሚካኤል አጽባ ገብሩን ገድለዋል የተባሉ ሁለት ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ ኮሚሽን አስታውቋል። የኮሚሽኑ የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ለአሜሪካ ድምጽ ራዲዮ እንዳስታውቁት በተመሳሳይ የኢትዮጵያ አየር መንገድ የሂሳብ ሠራተኛ የሆነችውን እጸገነት አንተነህን በመግደል የተጠረጠሩ ሶስት ተጠርጣሪዎችም በቁጥጥር ስር መዋላቸውን ተናግረዋል። በተጨማሪም በመስቀል ዋዜማ በከተማዋ በተደረገ ድንገተኛ አሰሳ በርካታ ህገወጥ የጦር መሳሪያዎችና ገንዘብ ለመያዝ መቻላቸውን ያከሉት ኮማንደር ፋሲካ፣ አልፎ አልፎ የሚደርሱ ወንጀሎች ቢከሰቱም አሁንም የከተማዋ ደህንነት በመልካም ሁኔታ ላይ እንደሚገኝ አስታውቀዋል። ሀብታሙ ስዩም የዚህን ዘገባ ዝርዝር እንዲያስደምጠናል። ከ2011 ክረምት መገባደጃ ጀምሮ ከተማዋ በበዓላት ሰሞን ከሚገጥሙ የወንጀል ድርጊቶች ትጠበቅ ዘንድ ስለፋሰም ብቻለሁ የሚለው የአዲስ አበባ ከተማ ፖሊስ ኮሚሽን ልፋቱ የኋላ ኋላ ውጤት እንዳመጣ አስታውቀዋል። በተለይ በትናንትናው ዕለት በተለያዩ የከተማዋ ጥጎች ባደረግኩት ድንገተኛ ፍተሻ በርካታ ህገወጥ መሳሪያዎችና ገንዘብ ለመያዝ ችያለሁ ብለዋል በህዝብ ግንኙነት ኃላፊው ኮማንደር ፋሲካ ፋንተው በኩል አስራ አምስት ሁለት ሺህ አስራ ሁለት ዓመተ ምህረት ከአዲስ አበባ ፖሊስ ኮሚሽን ከፌዴራል ፖሊስ ጋር በጥምረት ባደረገው ፍተሻና ቁጥጥር አቃቂ ቃሊቲ ክፍለ ከተማ ልዩ ቦታው ሳሪስ አቦ አካባቢ አንድ የፍሬዳ ቁጥሩ ኮድ ሁለት ስልሳ ዘጠኝ ዜሮ ዘጠናዘጠኝ አዲስ አበባ መኪና ውስጥ ብዛታቸው ስምንት ስፋ ሽጉጦች ከአምስት ተጠርጣሪዎች ጋር ነው የተያዙት። በተመሳሳይ ጨርቆስ ክፍለ ከተማ ከአስራ ሁለት ግለሰቦች ላይ ሶስት ገጀራ፣ አስራ ሁለት ጭሎዎች እንዲሁም የፍሬዳ ቁጥሩ ኮድ ሁለት ቢ ሰላሳ ስድስት ሁለት ዘጠና ሶስት አዲስ አበባ ቪትስ ተሽከርካሪ ውስጥ አንድ ሺ ሶስት መቶ የአሜሪካ ዶላር ነው የተያዘው። ከጥቂት ሳምንታት ወዲህ በከተማዋ ነዋሪዎች ዘንድ ድንጋጤን ፈጥረው የሰነበቱ ሁለት የግድያ ወንጀሎች አሉ። አንደኛው የግድያ ወንጀል የተፈጸመው ከካናዳ ወደ ኢትዮጵያ ባቀናው ሚካኤል አጽባሃ ገብሩ ላይ ነው። የአርባ አንድ አመቱ ሚካኤል ከሁለት ዓመታት በፊት በሎቶ ማክስ ሎተሪ አስር ሚሊዮን ዶላር ማሸነፉን ተከትሎ በበርካታ ኢትዮጵያን ዘንድ የሚታወቅ ነው። ሁለተኛው ወንጀል ደግሞ የኢትዮጵያ አየር መንገድ የሂሳብ ሰራተኛ በሆነችው የ27 ዓመቷ ወጣት እጸገነት አንተነህ ላይ እየተፈጸመ ነው። የሁለቱም ህይወት የተቀጠፈው ንብረታቸውን ለመዝረፍ ባቀዱ ወንጀለኞች መሆኑን የሚናገሩት ኮማንደር ፋሲካ ተጠርጣሪዎችን በቁጥጥር ስር አውለናል ብለዋል። ከዚህ ከግድያው ጋር በተያያዘ ባለፈው አንድ ካናዳ ሀገር የነበረ ሚካኤል አጽባህ ገብሩ የሚባል ግለሰብ ከያሳ አካባቢ ዝናና ቆይቶ ከጓደኛው ጋር ሌሎች ስድስት ሰዓት ላይ የያዘውን ንብረት ለመቀማት በሞከሩ ወንጀል ፈጻሚዎች ህይወቱ አልፎ ነበረ። እነዚህ ተጠርጣሪዎቹ በሶስተኛው ቀን ሌላ ወንጀል ለመፈጸም በሌላ ቦታ ሲንቀሳቀሱ በህብረተሰቡ እትም የያዘው ዋና ወንጀል ፈጻሚዎች ሁለት ናቸው አባሪ የነበረው አንደኛ ነው እንግዲህ ያልተያዘው እንጂ፣ ሁለቱ ተይዘው ያው ምርመራ እየተጣራባቸው ነው የሚገኙ። እነሱም ወንጀል የፈጸማቸውን አረጋግጠውልናል። ተመሳሳይ በስድስት የአንደኛ ብረ ሁለት ሺህ አስራ ሁለት ዓመተ ምህረት ከጠዋቱ አስራ ሁለት ሰዓት ተኩል ላይ አቃቂ ቃሊቲ ክፍለ ከተማ ወረዳ ሶስት ልዩ ቦታዎች ሰላም ፍሬ ጤና ጣቢያ አካባቢ ተብሎ በሚጠራው አካባቢ ኢትዮጵያ አየር መንገድ የሂሳብ ሰራተኛ የሆነችው ኢጠገነት አንተነ ወይም የተባለች የሀያ ሰባት አመት ወጣት ከቤቷ ተነስታ ወደ ስራ ቦታ ለመሄድ የባጃጅ ሰራ ሄዳ ሶስት ሆነው ወንጀል ለመፈጸም አስበው ባጃጅ ውስጥ ካስገቧት በኋላ የያዘችውን ንብረትና ሞባይሏን ቀምተው የእሷ ህይወት እንዲጠፋ ያደረጉ ሶስት ተጠርጣሪዎችን ቀን ከሌሊት ባደረግነው ብርቱ ክትትል በዘጠነኛው ቀን ሶስት ወንጀል ፈጻሚዎችን ይዘን በነሱ ላይ ምርመራ እያጠረ ነው ያለ ነው። የአዲስ አበባ ከተማ ነዋሪዎች በተለያዩ ስፍራዎች ነጥቂያና ዘርፊያ እየተንሰራፋ ነው፣ ወጥተን መግባት እያሰጋን ነው የሚለው አቤትታዎችን በእኛም ራዲዮ ጣቢያ ሳይቀር ማሰማታቸው ይታወሳል። የቅርብ ጊዜ ወንጀሎችን ላብነት በመጥቀስ በማህበራዊ መገናኛዎች ላይ የከተማውን ፖሊስ ኮሚሽን የተቹም ጥቂት አይደሉም። ኮማንደር ፋሲካ እነዚህ ትችቶች ጥረቶቻችንን ካለመገንዘብ የተሰጡ ናቸው ሲሉ ይሟገታሉ። የተለያዩ ማህበራዊ ሚዲያዎች አንደኛው ዘመድ ያለው ወገን ያለው ነው የምትከታተሉት ሌላው አትከታተሉም የሚል ነው የሚያነሱት። ይሄ ደግሞ ትክክል አይደለም። ከተማው እንደዚሁ በወንጀል ስጋት ያለበት ነው፣ ወጥቶ መግባት አይቻልም። እንደዚያ አይባል ነገር የለም። እውነት ለመናገር አዲስ አበባ ላይ እጅግ በጣም ሰላማዊ ነው። ሰላማዊ ብቻ አይደለም፣ ማንም ሰው እንደፈለገ የቤቱ የምንቀሳቀስበት ነው። በዛ መጠን ደግሞ ወንጀል ፈጻሚዎቹ ከተለያዩ አካባቢ መጥተው እዙ አዲስ አበባ የሚገኙ የሚንቀሳቀሱት አሉና አሉ እና የሚንቀሳቀሱ ወንጀል ፈጻሚዎችን በየቀኑ እያዝን ነው። ወንጀል ከመፈጸማቸው በፊት የመከላከሉን ከፈጸሙ በኋላም ብዙ እርቆ ሳይሄዱ እጅ ከፍንጅ የሚያዙ ከህብረተሰቡ ጋር እየሰራ ነው እና ይህን ተግባር አጠናክረን ነው የምንቀጥለው እና ከተማችን የስጋት ከተማ ሳይሆን ሰላማዊ ከተማ መሆኗን። በዚህ ብረ መንገድ ይህንም የሚያዳምጡ ሰዎች ብገነዘቡ በጣም ደስ ይለኛል። ኮማንደር ፋሲካ ፋንታው የከተማዋ ፖሊስ ዜጎች ያለ ፍርሃት ወጥተው እንዲገቡ የሚያደርገውን ጥረት እንደሚያሳድግ ነግረውናል። የከተማዋ ነዋሪም ታዲያ እንዲያግዘን ይሁን ብለዋል። ለአሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። እያዳመጣችሁ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪ ነው። እንኳን ለመስቀል በዓል በሰላም አደረሳችሁ። የዛሬው የደመራ በዓል የደመቀ እንደነበረ ከተለያዩ አድማጮቻችን ያገኘናቸውን ምስሎች ስናይ እንግዲህ ተረድተናል። በተለያዩ የኢትዮጵያ ክፍሎች የሚኖረውን አከባበር የሚያሳዩ ዘገባዎች በነገ እለት እናሰማችኋለን። ዛሬም በመደበኛው ዝግጅት ወይም በምሽቱ የመጽሔት ዝግጅት ላይ በዓሉንና አከባበሩን የሚመለከቱ ፕሮግራሞችም እንደሚቀርቡ ከአሁኑ ለመናገር እንወዳለን። አሁን ወደ ኪነ ጥበቡ ዓለም እናምራ። የዛሬ እንግዳችን ያናገርሽው፣ አንችነሽ፣ ቀጣዩ እንግዳችን የፎቶግራፍ ባለሙያው ዳዊት ጥበቡ ነው። ዳዊት ነዋሪነቱን በካናዳ ቶሮንቶ ያደረገ ኢትዮጵያዊ የፎቶ ባለሙያ ነው። በቶሮንቶ ጎዳናዎች ላይ በመዘዋወር የሚያገኛቸውን ከተለያዩ የዓለም ክፍሎች የመጡ መንገደኞች እያናገረ ታሪካቸውን ከትቦ ከፎቶግራፍ ጋር በማ ቀናጅት ጉዞ ስቶሪስ በመባል የሚታወቅ የፎቶ ድረገጽ ከፍቷል። እንግዲህ ከአንቺ ጋር ያደረገውን ቆይታ እንስማ። ሳድግ ጠበቃ ሆናለው ነበር የሚለው፣ እያደገ ሲመጣ ግን ይሄ ህልሙ ተቀይሮ ወደ ስነ ጽሁፍና ፎቶግራፍ ጥበብ እንዳደላ ይናገራል። የጋዜጠኝነትና የኮሚኒኬሽን ትምህርት በሐዋሳ ዩኒቨርሲቲ በሚወስድበት ወቅት በትርፍ ጊዜው በፎቶ ቤት ተቀጥሮ ፎቶግራፍ ማንሳት የጀመረው የዛሬ እንግዳዬ ዳዊት ጥበቡ ተመርቆ ከዩኒቨርሲቲ ከወጣ በኋላም በጋዜጠኝነት እየሰራ የመጀመሪያ ካሜራውን ኒከንዲ 3200 በስምንት ሺ ብር ለመግዛት ጥቂት ወራት ገንዘብ አጠራቅሟል። ካሜራውን የያዘ ሰሞኑም ሁሉን ነገር ያነሳ እንደነበር ያስታውሳል። በማህበራዊ ድረ ገጾች ላይ ያገኛቸው የፎቶግራፍ ወዳጆቹም ጋር በአካል እየተገናኙ በህብረት ፎቶግራፍ ማንሳታቸውና መተቻቸታቸው ለተሻለ ስራ እረድቶኛል ይላል። ፌስቡክ እና እንደዚህ በሶሻል ሚዲያ የምንገናኝ ፎቶግራፈሮች እርስ በርስ እየተገናኘን ሙያችንን ለማሳደግ አብረን የምንሰራበት ነገር ተፈጠረ እና ያ በጣም ረድቶኛል እና ምክንያት ነው እና ወደ ደቡብ በመሄድ የሪፍት ቫሊ ሌኮችን በማንሳት እስከ አዋሳ ድረስ የፎቶግራፊ ዲቪዥንም ሁለት ሺ አስራ አራት ላይ አዘጋጅተን ነበረ። በዚህ የፎቶግራፍ ቡድን በኩል የተዋወቃት አንዲት ዝነኛ ኢትዮጵያዊት የፎቶግራፍ ባለሙያ የፎቶግራፍ ጥበብን በጥልቀት እንዲገነዘብ እንደረዳችውም ይናገራል። ፎቶግራፍ ትምህርት ቤት አልገባሁም። በጣም ፎቶግራፊ ሁኔታዬ ላይ በጣም ተጽዕኖ ፈጥራብኛለች ብዬ የማምነው አይዳ ሙሉ ለምትባል ፎቶግራፍ ስላለች ኢትዮጵያ፣ ከእሷ ጋር በጣም ተቀራርብን፣ ብዙ ነገሮችን አስተምራኛለች። እሷ ላሊበላ፣ ጎንደር ሄድናል፣ እና ስራዎቻችንን ልክላፋለን። መገሰጽ ነው የሚባላ፣ ትገጽተናለች። ጥሩ ከሰራን ጥሩ የሰራንበትን ምክንያት ጥሩ ካልሆነ ደግሞ ጥሩ ያለበትን ምክንያት ትነግረናል። በተዘዋዋሪ እየተማረን ነው ማለት ነው፣ ጥሩ ፎቶግራፍ ምን ይሆናል የሚለውን ነገር። ከዛ ከእሷ ጋር እሷ ስትሰራ አብረን እሷን እናቅጣለን። አብረን በመዋላችን እና አብረን ብዙ ጊዜ በማሳለፋችን ብዙ ነገር እንድማር አድርጎኛል። ከዛ በተጨማሪ ደግሞ ዓለም አቀፍ ፎቶግራፈሮች ሲመጡ እኛ ከነሱ ጋር እየሰራን ከነሱ በጣም ብዙ ነገሮች ተምረናል ማለት ነው እና በዛ ነው እያደገ እያደገ የመጣው። ፎቶግራፍ ለማንሳት በሚጓዝባቸው የኢትዮጵያ ክፍሎች ውስጥ ታሪካቸው ያልተነገረላቸው ብዙ የቱሪዝም መዳረሻዎች ሊሆኑ የሚችሉ ቦታዎችን ያስተዋለው ዳዊት ጉዞ በሚል ርዕስ የዝዋይ ገዳማትን ታሪክ በፎቶ የመዘገብ ስራ ጀመረ። እንደ ኢትዮጵያ በጣም ብዙ ታሪክ፣ በጣም ብዙ ቅርሶች፣ በጣም ብዙ ትውፊቶች ያሉ ህዝቦች ነን እና ያንን በደንብ ማውራትና ለዓለም ማታወቅ ፈልጋለሁ የጉዞ ፕሮጀክት የሚለው እና ሁለት ሺህ አስራ አምስት ላይ ዝዋይ ላይ አንደኛው ሀይቅ ላይ አምስት ደሴቶች አሉ። ከአንድ ሺ አንድ መቶ ስልሳ ሁለት ዓመት በፊት ሰው መኖር ይጀምር ነበር እዛ እና በዚህ ነው የምጀምረው። በቃ ይህ ነገር መታተም አለበት፣ ይሄ ቦታ በደንብ መታወቅ አለበት ጊዜ ወሰንኩኝ። የዛን ጊዜ ማለት ነው። ከዛ በኋላ በደንብ ተዘጋጅተን ወንድሜ የነበረ እሱም ጋር አንድ ላይ ሄደን አነሳን። ሰዎች ኢንተርቪው ያደረግኩኝ እና ጉዞ መቶ ስልሳ አምስት በሚል ጉዞ መቶ ስልሳ አምስት የተባለበት ደግሞ ከአዲስ አበባ መቶ ገኘው ስራ በሚል ይህንን መጽሐፍ አዘጋጀው ማለት ነው። ሰማኒያ ፐርሰንቱ ስለ ዝዋይ ያወራና ከዝዋይ ጀምሮ አብያታ፣ ሳላ፣ ላንጋኖ፣ ሐዋሳ፣ አባያና ጫሙን ብሔራዊ ፓርኮቹን እነሱን ፊቸር አድርጌያለሁኝ። ከሁለት መቶ በላይ ፎቶዎች አሉት። ፈተና ነው ብዬ የማስበው የነበረው መጽሐፉን ማሳተም ነበረ። ከባልና ቱሪዝም ጋር አንድ ላይ በመሆን ለማሳተም ጥረት አድርጌያለሁኝ። ብዙ ገፍቼ ሄጄ ነበረ እና እነሱ ጋር ለመስራት አልተቻለም። የተለያዩ ምክንያቶች ይኖርታል ብቻ ላይ ድጋፍ አልሰጡኝም እና በራሴ ነው መጽሐፉን ያሳተሙ ሰራራቸው በጣም መስተካከል አለብት ለወደፊቱ ማለት ነው። ከመጽሐፉ ህትበት በኋላም በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ስር በመሆን መጽሐፉን በፓሪስ አሳይቶና ለጥናትና ለምርምር እንዲሆን ማበርከቱን ነግሮኛል። በአሜሪካን ሀገር በዋሽንግተን ዲሲ ኮንግረስ ላይብራሪም እንዲሁ በስጦታ መጽሐፉን አበርክቷል። በግሪክ ሀገርም ስራዎቹን በብላንኮ ጋለሪ በተደጋጋሚ አሳይቷል። በስደት ህይወቱን በካናዳ ከጀመረ በኋላ ብቸኝነቱን በካሜራ በኩል እንዳሸነፈው የሚናገረው ዳዊት በቶሮንቶ ጎዳናዎች ላይ ወደ ስራ ሲሄድና ሲመለስ የሚያገኛቸውን የልዩ ልዩ አገር ዜጎች እያስፈቀደ ታሪካቸውን እየጠየቀ ከፎቶግራፍ ጋር በማቀናጀት ጉዞ ስቶሪስ ብሎ ሰዎች ታሪካቸውን የሚያካፍሉበት መድረክ ከፍቷል። ከድሮ ጀምሮ የምከተለው ሂማንስ ኦፍ ኒውዮርክ የሚል የፎቶግራፊ ፕሮጀክት ነበረ እና ሂማንስ ኦፍ ኒውዮርክ ምንድነው የሚያደርገው? የተለያዩ ሰዎችን መንገድ ላይ እያቆመ ፎቶግራፋቸውን እያነሳ ከነዛ ሰዎች ዩኒክ የሆነ ታሪክ እያወጣ ይጽፋል እና ያንን ነገር ቶሮንቶ ላይ ለምንድነው የማልሰራው? የጉዞ ታሪኮች ጉዞ ስቶሪስ የሚለው ነገር ላይ ወሰንኩኝና፣ ያው ሁልጊዜ ካሜራ አለኝ እጄ ላይ ሰው እንደዚ አይነት ስራዎችን መስራት ጀመርኩኝ። ከዛ አንድ እየተባለ ሁለት ከብዙ ሀገር ሰው ለመጎብኘትም ለመኖር የሚመጣበት ሀገር ስለሆነ ከነዛ በጣም ብዙ የምንማረው ነገር ይኖራል። ብዙ ጓደኛ የለኝም እዚህ ከቤተሰብ ርቄ ነው የምኖረው፣ እና በየቀኑ ይህንን ነገር ማድረገኝ ለእኔ ራሱ ሁልጊዜም ቢሆን የምሰራው ነገር አለ። ሁልጊዜም ቢሆን ያ ሰው ለእኔ የሚያስተምረ ከዛ ከሚነግረኝ ሰው ታሪክ ማለት በሁለት ሺ አስራ ዘጠኝ በቃ ይህን ነገር ማድረግ አለብኝ ብዬ አቀድኩኝ። ከዛ ጊዜ ጀምሮ ሁለት መቶ የሚደርሱ ፎቶዎችን ሼር አድርጌያለሁ። ከእያንዳንዱ ታሪክ በጣም ከሁሉም የምትማሪው ብዙ ነገር ይኖራል። እንደ ውጣ ወረዳችን እና ውስጣችን እንዳለው ነገር ትምህርቱም ይለያያል። ለወደፊት የጉዞ ስተሪ ሲንገጽ የማዳበርና እንዲሁም የኢትዮጵያ የቱሪዝም መዳረሻዎችን በፎቶግራፍ እያስደገፉ በመጽሐፍ በማሳተም ለዓለም የማስተዋወቅ እቅድ ያለው የፎቶግራፍ ባለሙያው ዳዊት በቅርቡ የሚወጣ በሰሜን ኢትዮጵያ ውስጥ ካሉት የቱሪዝም መዳረሻዎች አንዱ ላይ ያተኮረ የጉዞ መጽሐፍ ለሕትመት ለማብቃት እየሰራ መሆኑን ነግሮኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው።

አድማጮቻችን ከአሜሪካ ድምፅ ራዲዮ የሚተላለፈውን የአዲሱ ትውልድ ድምፅ ጋቢና ቪኦኤ ነው እያዳመጣችሁ የምትገኙ። ከመስቀል ዋዜማ ድባብ ጋር እንዲስማማ ብለን እየሰማኸኝ በየቀደመ ሙዚቃ የጋበዝ ነው። እንደው ከመሰነባበታችን በፊት አንድ ጥያቄ አለኝ ኢትዮጵያ ውስጥ በግላጭ አሁን አዲስ አመት ደርሷል ባይባል ምን ምን ነገሮችን በማየት ኢትዮጵያ ውስጥ አሁን አዲስ ዓመት መጥቷል ማለት ትችላለች እንግዲህ መልክዓ ምድሩን በማየት ይመስለኛል አደይ አበባም ባየን ቁጥር ሁሌም አዲስ አመት እናስበዋለን አዲስ ዓመት የመስቀል ወፍና ሌሎቹ ስለዚህ እድለኞች ነን ተፈጥሮ ራሱ ለእኛ ሹክ ትልናለች ማለት ነው አብሯችን ስለነበራችሁ በጣም እናመሰግናለን ኤደን ገረመውና ሀብታሙ ስዩም ከሞክቢሊያ ቤሮ ጋር ደህና ደሩ የቸር መስቀል ይሁንላችሁ Şen